በኦሮሚያ የተለያዩ አካባቢዎች በእምነት መሪዎች ላይ እየደረሰ ነው ያለው ጥቃት እንደሚያሳስበው በመግለጽ መንግስት አፋጣኝ እርምጃ እንዲወስድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አመራር ቦርድ ባወጣው መግለጫ አሳስቧል። በሌላ በኩል የስራ አመራር ቦርድ ጽህፈት ቤቱ ያወጣው መግለጫ በጠቅላይ ምክር ቤቱ ፕሬዝደንት ከሚመራው የኡለማዎች ምክር ቤት እውቅና ውጪ ነው ሲል የዑለማዎቹ ምክር ቤት ተቃውሟል። ቦርዱ እንዲህ አይነት መግለጫ የማውጣት ስልጣን የለውም ብሏል ምክር ቤቱ አክሎ። የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ሐሳሳ ላይ የተፈጠረው ስህተት መሆኑን መገምገሙንና በሌሎች አካባቢዎች የተከናወነው ግን ህግን የማስከበር ሥራ እንደሆነ ገልጿል። ሙክታር ጀማል ዝርዝር አለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ያወጣው መግለጫ እንደሚያትተው በእምነት አባቶች ላይ እየደረሰ ያለው ጥቃት የክልሉን ወቅታዊ ችግሮች አንድም ሃይማኖታዊ ገጽታን ለማላበስ እና በግርግሩ ሌላ ተጨማሪ አጀንዳ ለመፍጠር የተቀናጀ የሚመስል እንቅስቃሴ እየታየ ይገኛል ብሏል። ይህ ድርጊት ህዝብን በማከፋፈል የግል አጀንዳቸውን ለማስፈጸምና ሀገርን ለማተራመስ የታቀደ የሚመስል ስለሆነ ሙስሊሙ ማህበረሰብ በዚህ ተንኳሽ ተግባር ሳይወናበድ የአካባቢውን ሰላም ከሌሎች ወገኖቹ ጋር በመሆን እንዲጠብቅ ጥሪ አስተላልፏል። ከመንግስት ወገን መደረግ አለባቸው የተባለውን ደግሞ የቦርዱ ዋና ጸሐፊ አቶ ከማል ሐሩን ለቪኦኤ ገልጸዋል። ሃይማኖት መሪዎች ጋር በተያያዘም ያለው ችግር ተገቢው ማካሪያ ተደርጎ ፍትሐዊ በሆነ መልክ ለህግ አካላት ቀርበው እነዚህ ማስተካከያዎች ወይም የህግ የበላይ ማግባቡ የማሳየት ተገቢ ነው የሆነውና ሕዝቡ ከዚህ አንጻር ይሄንን ጉዳይ መፍትሄ የመስጠት በጋራ እጅ ለእጅ ተያይዞ በምንም በየትኛውም ሃይማኖት ሳይከፋፈል ይሄን ነገር መፍትሄ የመስጠት ስላለበትም ጭምር ነው እና በመንግስት እንትን ብቻ የሚወጣ ተግባር ባለመሆኑ ምክንያት ይሄ ትኩረት እንዲሰጠው ለማሳሰብ ተፈልጎ ነው፣ ይሄ የተደረገው። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት በበኩሉ የስራ አመራር ቦርዱ ያወጣውን መግለጫ እኛን አላማከረም ሲል ተችቷል። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት ዋና ጸሐፊ ሼ ቃሲም ታጁ ተከታዩን ለቪኦኤ ገልጸዋል። መግለጫ ለመስጠት ዑለማዎቹንም አላማከረም አልተወያየም። ዑለማዎቹ ውሳኔ አልሰጡም። እስከዛሬ ድረስ መግለጫ ስንሰጥ የዑለማ ምክር ቤቱ ቆሞ መግለጫ ይሰጣል ያልቃል እዛ ቦርዱም አብሮ ቁጭ ይላል። እዛው ላይ በሀሳብ ደረጃ ካለ ሀሳቡን እንደዛ ይሄ ይሁን ያ ይሁን ይባላል። በትላንትናው ግን እኛ አናውቀውም። መጅሊሱ ፌስቡክ ፔጅ ላይ እዛ ተለጥፎ ነው እንደማንም ሲያየ ነው በይዘቱም ላይ አልተነጋገርንም። በቅርጹም ላይ በመግለጫው ቅርጽ ላይም አልተነጋገርንም። ዑለማውም አያውቀውም፣ ቁጭ ብሎም አልተነጋገረበትም፣ አልተወያየም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አመራር ቦርድ ዋና ጸሐፊ አቶ ከማል ሃሩን በበኩላቸው አስተዳደራዊ ስራዎች ለቦርዱ የተሰጡና የዑለማዎች ምክር ቤት ድርሻ በበኩሉ ሃይማኖታዊ ነክ የተመለከተ ስለሆነ ይህንን መቃወም አግባብ አይደለም ብለዋል። ስራ አመራር ቦርድ ጽህፈት ቤትና የዑለማ ምክር ቤት ጽህፈት ቤት ሚያዝያ ሀያ ሶስት በጋራ ኃላፊነት ወስደው ይህንን ተቋም እንዲመሩ የተደረጉ ናቸው እና የዑለማ ምክር ቤቱ ሃይማኖታዊና ስትራቴጂክ ወይም ፈትዋ ጉዳዮች ላይ የሚያተኩር ነው። የስራ አመራር ቦርድ ጽህፈት ቤት በተመለከተ ደግሞ አስተዳደራዊና የልማታዊ ስራዎች ላይ በኃላፊነት የወሰደ ነው። ስለዚህ ሚዲያ መስጠት ወይም መግለጫዎችን መስጠት ከዚህ በፊትም በነበረው ኤክስፔሪያንስ ዑለማ ምክር ቤቱ በተናጠል ይሰጣል አመራር ቦርዱን በተናጥል ይሰጣል። በጋራ ደግሞ የሚሰጧቸው ደግሞ እንትኖችም አሉ። ስለዚህ መነሻ እንዲሆነን ከኦሮሚያ እስልምና ጉዳዮች በትርስን መነሻነት የቀረበ መግለጫም ስለሆነ ይህንኑ መግለጫ በሚመለከት አድሬስ የተደረገውን የስራ አመራር ቦርዱ ከስራ አመራር ቦርዱ ኦሮሚያ የተላከስ ሁለቱ ደግሞ የስራ ግንኙነት እንችላላቸው ከዚህ አንጻር ለዛ ለዛ መሰረት የተዘጋጀ እና ሙሉ ኃላፊነት አለበት። ከዚህ አንጻር ማለት ነው ከሰብአዊነት አንጻር ሲታይ ይሄ የዋናው ሰብስታንሱ ላይ ጉዳዩ ላይ ማተኮር ነው የሚሻለው እንጂ ግለሰቦችም ይሰጣሉ እንኳን ተቋም የሚያክል ይቅርና ማለት ነው ሰለማው ምክር ቤትም የስራ አመራር ጽፈት ቤትም የራሳቸው ኃላፊነት አለባቸው ማለት ነው ከዚህ አንጻር። ስለዚህ በተናጠለም በጋራም መስጠት ይችላሉ። ቦርዱ የሰጠው ምንትን ተገቢና አግባብ ያለው ነው ብለን ነው የምናስበው። እነሱ መስጠት የሚፈልጉ ከሆነ ደግሞ እድሉ ክፍት ነው። በኦሮሚያ ክልል የእምነት አባቶች ላይ ተፈጽሟል ስለተባለው ጉዳይ የተጠየቁት የኦሮሚያ ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በሀሳሳ በሼህ ዑመር ሱሌይመን እና ባለቤታቸው ላይ የተፈጸመው ጥቃት የተፈጠረው በስህተት መሆኑን ገልጸው የሌሎች አካባቢ እርምጃዎችን ግን ሕግን የማስከበር ሂደት መሆኑን ገልጸዋል። የደረሰው ጉዳት የክልሉን ጸጥታ በማስጠበቅና የህግ የበላይነትም በማስከበር ሂደት ውስጥ ነው። ጉዳት የደረሰባቸው ሰዎች ከተለያዩ ማህበረሰብ እና እምነት ሊገኙበት ይችላሉ። የሚጣራ ነገር ካለ ይጣራል። በተወሰነ እርምጃ ላይ አንዳንድ ቦታ ጉድለት ሊኖር ይችላል። የሐሳሳም በተመለከተ ሊጣራ የሚገባ ነገር ሊኖር ይችላል። እሱም ተጣርቶ ይቀርባል ነው ያሉት አቶ ጅብሪል የኦሮሚያ እስልምና ጉዳዮች ምክር ቤት ጉዳዩን በተመለከተ ከኦሮሚያ ፖሊስ ኮሚሽን አመራሮች ጋር መወያየቱ የተገለጸ ሲሆን በቅርብ ከክልሉ ከፍተኛ አመራሮች ጋር ተገናኝቶ ውጤቱን ለህዝብ ይፋ እንደሚያደርግ የምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ለቪኦኤ ገልጸዋል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ